የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ አሜሪካ ለኢራን ሕዝብ የማያወላዳ ድጋፍ እንዳላት ገለጡ። ፔንስ ትናንት ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ኢራናውያን ከስምንት ዓመታት በፊት የተካሄደውን ምርጫ በተቃወሙበት ወቅት የቀድሞው የዩናይትድ ስቴትስ አስተዳደር ብዙም ድጋፍ አላሳየም በማለት ነቅፈዋል። ታዛቢዎች እንደሚሉት ኢራን ውስጥ ተቃውሞ የተነሳው መንግስት በሚያደርሰው ጭቆና ምክንያት ለረጅም ጊዜ ሲብላላ በቆየው ያለመርካት ስሜት ነው ትላለች የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ባቀናበረችው ዘገባ አዳነሽ ታቀርባለች። የኢራን መንግስት ከ20 በላይ የሚሆኑ ሰዎች የተገደሉበትን ለሳምንት ያህል ሲካሄድ የቆየውን ተቃውሞን ለማርገብ ፖሊሶችና የጸጥታ ኃይሎች በሀገሪቱ ዙሪያ ወዳሉት ከተሞች ልኳል። መንግስት ተቃውሞው በውጭ ኃይሎች ተጽዕኖ የተነሳ ነው ይላል። ታዛቢዎች ግን እንደዛ አይደለም ይላሉ። የሩትገርስ ዩኒቨርስቲ ተንታኝ ሁሻንግ አሚር አህማዲ ያብራራሉ። መንገድ ላይ እየተቃወሙ ያሉት የውጭ ተወላጆች አይደሉም፣ ቅጥረኞችም አይደሉም፣ ኢራናውያን ናቸው። ኢራናውያኑ እየተቃወሙ ያሉት በኦፊሴል የሚፈጸም ሙስናን ስርአጥነትንና የኑሮ ደረጃ ማሽቆልቆልን ያስከተለው ለአመታት ሲካሄድ የቆየው የኢኮኖሚ አስተዳደር ጉድለትን ነው። ተንታኞች እንደሚሉት ኃይል መጠቀሙ ለጊዜው ተቃውሞውን ሊገድብ ይችላል። ነገር ግን በሃይማኖት መሪዎች የሚመራው መንግስት እንደ በፊቱ ሊቀጥል አይችልም። አሁንም ሁሻንግ አሚር አህማዲ ሁኔታው ተለውጧል። ኢራናውያን በመንግሥቱ ላይ በኅብረት ሲነሱ በአርባ ዓመታት ውስጥ ለመጀመሪያ ጊዜ ነው። ከስምንት ዓመት በፊት የተካሄደው ተቃውሞ በመንግሥት ውስጥ በተከሰተ የሁለት አንጃዎች ፍትጊያ ላይ የተመሠረተ ነው። አሁን ግን እንደዛ አይደለም። ሕዝቡ በመንግሥት ላይ ነው የተነሳው። ስለሆነም መንግሥት ስለሚሠራው ነገር በጥልቅ ሊያስብበት ይገባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለመጠይቅ የኢራን ሕዝብ ሙሉ የዩናይትድ ስቴትስ ድጋፍ እንዳለው ገልጸዋል። እኔ ተስፋ ማደርገውና ምጸልየው በሚገባ የተማረው ወጣቶች የሚበዙበት የኢራን ሕዝብ ዩናይትድ ስቴትስና ሕዝቧ ባህራዊ ወጋኞቹ መሆናቸውን እንዲረዳ ነው። ነፃና ዲሞክራሲያዊ መጻኢ ዕድል እንዲኖረው እንሻለን። ኢራናውያን ከስምንት ዓመታት በፊት በሀገሪቱ የተካሄደውን ምርጫ በተቃወሙበት ወቅት የቀድሞው የዩናይትድ ስቴትስ አስተዳደር እንዳሁኑ ጠንካራ ድጋፍ አልሰጠም ሲሉ ማይክ ፔንስ ነቅፈዋል። የኦባማ አስተዳደር ከኢራን ጋር የኒውክሌር ስምምነት መፈረሙንም ነቅፈዋል። ሀቁ ምንድን ነው? ከኢራን ጋር የተደረገው ስምምነት ኢራንን የኒውክለር መሳሪያ እንዳትገነባ የሚያግድ ካለመሆኑም በላይ ለአስር ዓመታት ብቻ መሆኑ ራሱ አስተማማኝ አይደለም። ከአስር ዓመታት በኋላ የኒውክለር መሳሪያ የመስራት ዋስትና ይሰጣቸዋል። በኢራን ላይ የተጣለው የኢኮኖሚ ማዕቀብ ስኬት አግኝቷል። ስምምነቱ ግን የኢራንን መንግስት ይረዳል ይላሉ ፔንስ። ኢራን የኒክሌር መሳሪያ ለመገንባት ብትሞክር የኢኮኖሚ ማዕቀብ ይጣልባታል የሚል ሀረግ በስምምነቱ ላይ እንዲሰፍር የትራምፕ አስተዳደር ፍላጎት መሆኑን ፔንስ አክለዋል።